የአሜሪካ ድምፅ ነው የአሜሪካ ድምጽ በ 19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌይስ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ጥቅም 7 2016 ዓ ም ዝግጅታችን ጀመረ

በራያ አላማጣ ጊዜያዊ የሽግግር አስተዳደር እንዲቋቋም የጠየቀ ሰላማዊ ሰልፍ መካሄዱ ተሰምተዋል።

ቅጳሚ መጨረሻ ላይ ነበር ወይም መስከረም መጀመሪያ አካባቢ ይመረጣል። ይሄንም የሚያስመረጠው ገለልተኛ የሆነ የሀገር መከላከያ ሰራዊት ነው ተብሎ ማህበረሰቡን አወያይቶ ሰነድ ተዘጋጅቶ የመጀመሪያው ምዕራፍ ከተጠናቀቀ በኋላ ወደ ሁለተኛው ምዕራፍ መሸጋገር አልተቻለም። ለምን ምክንያቱ አልገባንም። አላማጣ ትግራይ ነው። በህገ መንግስቱ መሰረትም በፕሪቶሪያ ውል መሰረትም የትግራይ ነው። ከሆነ አካል በሀይል ስለያዘው ለጊዜው እንደ ባለቤትነት ማረጋገጫ ተደርጎ መወሰድ የለበትም።

የአላማጣ ከተማ ጊዜ አስተዳደር ዋና ከንቲባ ኃይሉ አበራና የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ጽሕፈት ቤት ኃላፊ ረዳኢ ሀለፎም ነው ቀደም ብለን የሰማናቸው ዝርዝሩ በምሽቱ ይቀርባል እኒህና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች በምሽቱ ተካተዋል እንደምንውላችኋል እንደምናምሽታችኋል አድማጮቻችን እንዲሁም ተመልካቾቻችን ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ በቅንብሩ ኤልያስ አስማረ አብሮን ያመሻል ጽዮን ግርማ ዋና አዘጋጃችን ናት እስከ ምሽቱ አራት ሰዓት ድረስ አብረናችሁ ቆያለን እናንተ

አብራችን አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ ይቀጥላል።

በድጋሚ ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ከእለቱ አበይ ዜናዎች መካከል በጋዛ ጥቃት በመቶዎች የሚቆጠሩ ሰዎች ስለመሞታቸው፣ ፍልስጤማውያን ከጋዛ ወደ ግብጽ እንዲወጡ እስራኤል ማስገደዷን የግብፁ ፕሬዚደንት አልሲሲ ተቃወሙ፣ የቻይና ፕሬዚደንት የምዕራባውያን ቻይናን የመነጠል ጥረት ያሉትን ተቹ፣ የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን።

በጋዛ አልአህሊ ኢራብ ከተማ በሚገኘው ሆስፒታል በተፈጸመ የሮቄት ጥቃት በመቶዎች የሚቆጠሩ ሰዎች እንደተገደሉ ተነገረ። እስራኤል በጥቃቱ የፍልስጤም ታጣቂዎችን ጥፋተኛ ስታደርግ የፍልስጤም እስላማዊ ጂሃድ ቃል አቀባይ በበኩሉ ቡድኑ ተጠያቂ አይደለም ሲል አስተባብሏል። የሐማስ ታጣቂ ቡድን ትላንት ማክሰኞ ምሽት ባወጣው መግለጫ ፍንዳታው በእስራኤል አየር ኃይል እንደተፈጸመ ገልጸዋል።

የእስራኤል ጦር በበኩሉ በተሳሳተ መንገድ በፍልስጤማውያን ታጣቂዎች የተተኮሰ ሮኬት ሆስፒታሉ ላይ በማረፉ ነው ብሏል። የጋዛ ጤና ጥበቃ ሚኒስቴር በፍንዳታው ቢያንስ 500 ሰዎች እንደተገደሉ አስታውቋል። በሆስፒታሉ ላይ የተፈጸመው ጥቃት በመካከለኛው ምስራቅ አገራት ከፍተኛ ተቃውሞ እንደቀሰቀሰ ተነግረዋል።

የግብጽ ፕሬዚደንት አብዶልፈታህ ኤልሲሲ ፍልስጤማውያን በሲናይ ልሳነ ምድር በኩል ከጋዛ እንዲወጡ እስራኤል ለማስገደድ የምታደርገውን ጥረት ውድቅ እንዳደረጉ ገለጹ። ይህ አይነቱ ጥረት ውሎ አድሮ ግብጽ ከእስራኤል ጋር ያላትን ሰላም አደጋ ላይ እንደሚጥለው ኤልሲሲ አስጠንቅቀዋል።

በካይሮ ከጀርመኑ መሪ ኦላፍ ሾልዝ ጋር ዛሬ ረቡዕ በሰጡት የጋራ ጋዜጣዊ መግለጫ እስራኤል በጋዛ ላይ በጀመረችው ሙሉ ከበባ የውሃ፣ የምግብና የነዳጅ አቅርቦትን መዝጋቷን ጨምሮ ሰብአዊ እርዳታ ወደ ግዛቲቱ እንዳይገባ መከልከሏ ፍልስጤማውያንን ወደ ግብጽ ለማባረር እንደታቀደ ስልት አድርገው እንደሚመለከቱት ኤልሲሲ አስታውቀዋል።

ሲናይ በእስራኤል ላይ ለሚሰነዘረው የአሸባሪዎች ጥቃት መስፈንጠሪያ ጠሪያ ትሆናለች ሲሉ ያስጠነቀቁት ኤልሲሲ እንዲህ ያሉት ጥቃቶች ደግሞ ግብፅን ተጠያቂ ያደርጋሉ ሲሉ የችግሩን ተያያዥነት አሳስበዋል። ኤልሲሲ ግብፃውያን እኒህን መሰል አካሄዶች እንደማይቀበሉት ገልጸው የእስራኤል የፍልስጤም ታጣቂ ቡድኖችን ለማጥፋት ያወጀችውን ተልእኮዋን እስክትጨርስ ድረስ ፍልስጤማውያንን ወደ ኔጌቭ እንድትወስድ ሀሳብ አቅርበዋል።

በሌላ በኩል የጀርመኑ መሪ ኦላፍ ሾልዝ ሐማስ በእስራኤል ላይ የሰነዘረውን አሰቃቂ ጥቃት ተከትሎ አገራቸው ከጎኗ መቆሟን እንደምትቀጥል መናገራቸውን አሶሲየትድ ፕሬስ ዘግቧል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዛሬ ረቡ እስራኤል ገብተው ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተነጋግረዋል።

ባይደን ወደ እስራኤል የተጓዙት በጋዛ ሆስፒታል ውስጥ ከፍተኛ ፍንዳታ ከደረሰ እና ጥቃቱን ተከትሎ በቀጠናው ከፍተኛ ተቃውሞ ከተቀሰቀሰ በኋላ ነው። በማይክል ብራውን የተጠናቀረውን ዘገባ ስመኝሽ ቆየ ታቀርበዋለች።

የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በእስራኤል ቴላቪቭ ከተማ ተገኝተው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተነጋገሩ ሲሆን በጋዛ ሆስፒታል ላይ ስለተፈጸመው የቦምብ ጥቃት አስተያየታቸውን ሰጥተዋል። ትናንት በጋዛ ሆስፒታል ላይ በደረሰው ፍንዳታ እጅግ አዝኛለሁ፣ ተናድጄያለሁ

አሁን ባየሁት መሰረት ግን ጥቃቱ በእናንተ ሳይሆን በሌላው ቡድን የተፈጸመ ይመስላል። ነገር ግን ብዙ እርግጠኛ ያልሆኑ ሰዎች አሉ። ስለዚህ ብዙ ነገሮችን ማለፍ መቻል አለብን። ባይደን በጦርነት ወቅት እስራኤልን መጎብኘታቸው ልብ እንደሚነካና አሜሪካ ለእስራኤል ያላትን ድጋፍ በግልጽ እንደሚያሳይ ያመለከቱት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የስልጣኔ ኃይሎች ያሸንፋሉ በማለት እስራኤል ሐማስን እንደምታሸንፍ ለባይደን ገልጸውላቸዋል።

Mr. President, you rightly said that Hamas is worse than ISIS. Yezakap baru, President. Hamas, ISIS, imi kafano zulu batikir gels othal. Tanamte govinyu German Chancellorum.

ሐማስ አዲሱ ናዚ መሆኑን ተናግረዋል። ሁለታችሁም ትክክል ናችሁ። የሰለጠነው ዓለም ናዚን ለመደምሰስና አይሲስን ለማጥፋት እንደተባበረው አሁንም ሐማስን ለማጥፋት የሰለጠነው ዓለም አንድ መሆን አለበት። ኔታንያሁ አክለው ሐማስ መስከረም 26 ቀን ባደረሰው ጥቃት 1400 እስራኤላውያንን መግደሉንና ከ10 ሚሊዮን በታች የህዝብ ቁጥር ባላት ሀገር ላይ የደረሰው ጥቃት በአንድ ቀን 150 አሜሪካውያን ከተገደሉበት የመስከረሙ ሽብር ጥቃት ጋር እንደሚመሳሰል ተናግረዋል።

ግን የረጅም ጊዜ የዩናይትድ ስቴትስ አጋር ለሆነችው ሀገር ድጋፋቸውን ለማሳየት ከእስራኤል መሪዎች ጋር ስብሰባ እያደረጉ ባሉበት ወቅት የአረብ መሪዎች በዮርዳኖስ ሊያደርጉት የነበረው ሌላ ቁልፍ ስብሰባ በቦምብ ጥቃቱ ምክንያት ተሰርዟል። የሐማስ ታጣቂዎች በጋዛ ከተማ አህሊ አረብ ሆስፒታል ላይ ለደረሰው ፍንዳታ እስራኤልን ተጠያቂ ሲያደርጉ የእስራኤል መከላከያ ኃይሎች በበኩላቸው የፍልስጤን መደበኛ ያልሆነ ጦር የተኮሰው ሚሳይል መስመሩን ስቶ ሆስፒታሉን እንደመታ በመ

መግለጽ የደረሰባቸውን ክስ ተቃውመዋል። ታጣቂው ቡድንም ለጥቃቱ ኃላፊነት አልወሰደም። ባይደን በቴልአቪቭ የሚያደርጉትን ጉብኝት ሲጨርሱ ወደ ዮርዳኖስ ዋና ከተማ አማን እንዲያቀኑ ቀጠሮ ተይዞላቸው ነበር። ሆኖም የጋዛ ሆስፒታል ላይ የደረሰውን ጥቃት ተከትሎ የእስራኤል ጎረቤት ሀገራት መሪዎች የዮርዳኖሱ ንጉስ አብዱላህና የግብጽ ፕሬዚዳንት አብደልፈታህ አልሲሲ ከባይደንና ከፍልስጤን ፕሬዚዳንት መሐሙድ አባስ ጋር ስብሰባውን ላለማካሄድ በመወሰናቸው

ጉዟቸው ተሰርዟል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በእስራኤል ላይ ድንገተኛ ጥቃት በማድረስ ከአንድ ሺ በላይ ሰዎችን ለገደለው ሃማስ ምላሽ ለመስጠት በአስር የሀማስ አባላትና ቡድን እና የፍልስጤም ታጣቂ ድርጅት የፋይናንስ መረብ ላይ ማዕቀብ መጣለዋን አስታወቀች።

በገንዘብ ሚኒስቴር አማካኝነት ዛሬ ረቡዕ በወጣው ማዕቀብ ኢላማ የተደረጉት የሐማስ ኢንቨስትመንት ይዞታን የሚያስተዳድሩ አባላት፣ ከኢራን አገዛዝ ጋር የቅርብ ትስስር ያለውና መሰረቱን በኳታር ያደረገው የፋይናንስ አስተባባሪ ቁልፍ የሐማስ አዛዥ፣ እንዲሁም በጋዛ የሚገኘው በዲጂታል የምንዛሪ ለውጥ አገልግሎት ሰጪ መሆናቸው ተመልክተዋል።

የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን ዩናይትድ ስቴትስ የሐማስ ገንዘብ ለጋሾችና አስተባባሪዎችን ለማጥቃት ወሳኝ እርምጃ እየወሰደች ነው ማለታቸውን አሶሲየትድ ፕሬስ ዘግቧል። የሐማስ ወታደራዊ ክንፍ መሪ እንደ ኤሮፓ አቆጣጠር ጥቅምት ሰባት በእስራኤል ላይ የተፈጸመው ጥቃት በጋዛ ለደረሰው ቀውስና መዘጋት ምላሽ ነው ብለዋል።

የቻይናው ፕሬዚደንት ሺጂፒንግ በቻይና ኢኮኖሚ ላይ ጥገኝነትን ለመቀነስ በሚል ምዕራባውያን የሚያደርጉትን ጥረት በመተቸት ከቻይና የመነጠል ጽንሰ ሀሳብ ባሉት ላይ ማስጠንቀቂያ ሰጥተዋል። ሺ ይህን የተናገሩት ከአስር ዓመት በፊት እሲያን፣ አፍሪካና አውሮፓን በየብስና በባህር መንገዶች ለማገናኘት በተጀመረው የመሰረተ ልማት ወይም ቤልት ኤንድ ሮድ ተነሳሽነት ጉባኤ ላይ ነው።

ሺ ስለ አስር ዓመቱ ፕሮጀክት አስመልክቶ ሲናገሩ ፕሮጀክቱ ከንድፍ አልፎ ወደ እውነተኛ መሰረተ ልማት በመዋል ሊተገበር የቻለ ነው ብለዋል። በፎረሙ 97.2 ቢሊዮን ዶላር የሚያወጡ የትብብር ፕሮጀክቶች የተፈረሙ ሲሆን በዋናነት ከግሎባል ደቡብ የተውጣጡ ከ130 በላይ አገራት

ተወካዮች ተሳታፊ ሆነዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ከተሳታፊዎች መካከል ይገኙበታል። ፕሬዝደንት ሺ በንግግራቸው ቻይና በአንድ ወገን ማዕቀብ፣ በኢኮኖሚ ማስገደድ፣ መነጠልና የአቅርቦት ሰንሰለት መቆራረጥ ላይ ያላትን ጽኑ አቋም አጽንኦት ሰጥተዋል።

ፕሮጀክቱና መድረኩ መጀመሪያ ላይ ቻይናን ከምዕራብ አውሮፓ ጋር ለማገናኘት ያለመ ቢሆንም ሕብረቱን ወክለው በጉባኤው የተገኙት የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ብቻ ነበሩ። በመጨረሻም ኡጋንዳ በአገሪቱ ታዋቂ ከሆኑ የሳፋሪ ብሔራዊ ፓርኮች በአንዱ የጫጉላ ሽርሽር ላይ የነበሩ ጥንዶችና አስጎብኚያቸውን የገደሉትን አጥቂዎችን እያደነች መሆኑን አስታወቀች።

ፕሬዚደንት ዮሪ ሙሴቪኒ የፈሪ ድርጊት ሲሉ የገለጹትም ትናንት ማክሰኞን ጥቃት አውግዘው አጥቂዎቹ በሕይወታቸው እንደሚከፍሉም ተናግረዋል። በጥቃቱ አንድ እንግሊዛዊና ደቡብ አፍሪካዊ ከኡጋንዳዊ አስጎብኛቸው ጋር መገደላቸውን ፖሊስ ገልጸዋል።

ለጥቃቱ ፖሊስ መሰረታቸውን በጎረቤት ዲሞክራቲክ ሪፐብሊክ ኮንጎ ባደረጉና ይፈራሉ ያላቸውን ታጣቂ ሚሊሻዎችን ተጠያቂ አድርጓል። ለጥቃቱ ተጠያቂ የተደረገው ከአይኤስ ጋር የተቆራኘው የተባበሩት ዲሞክራቲክ ኃይሎች

ኤዲኤፍ በውከትና ብጥብጥ በሚተራመሰው ምስራቃዊ ኮንጎ በሺዎች የሚቆጠሩ ንጹሐን ዜጎችን መግደሉን አጃንስ ፍራንስ ፕሬስ ዘግበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናው አመሰግናለሁ በ19 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የጥቅምት 7 2016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ እየተመለከታችሁ የምትገኙት ዛሬ ምሽት በቅንብሩ አብሮኝ የሚያመሸው ኤልያስ አስማረ ነው

በምስልና ድምፅ ቅንብሩ ደግሞ ሲሳይ አሸናፊና ግርማ ደገፋ አብረውኛሉ። በዌብና ማህበራዊ ድረገጽ ቅንብሩ አበባየው ገበያው ማብራን ታመሻለች። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው የምትፈልጉ ብትኖሩ ሌላ አማራጭ አለን። 202 2059 9942 የዋትሳፕ መስመራችንን ተጠቀሙ።

አሁን ወደ ዕለቱ አብይ ርዕሰ ዘገባ እንሻገር። የራያ ማንነት ጥያቄ ህዝበ ውሳኔ ልባት እንዲሰጠው የኢትዮጵያ መንግስት ያስቀመጠው አቅጣጫ እንዲተገበር የጠየቀ ሰላማዊ ሰልፍ ዛሬ ረቡዕ በአላማጣ ከተማ ተካሂዷል። መንግስት ከህዝብ ጋር ባደረገው ውይይት በአካባቢው ጊዜያዊ የሽግግር አስተዳደር እንዲቋቋም አረጋግጧል ያሉት ሰልፈኞቹ፣ ሆኖም ይሄ ሳይተገበር ወር እንዳለፈው አመልክተዋል።

ዞኑ ከሶስት ዓመት በላይ ምንም አይነት በጀት ከመንግስት እንዳልተመደበለት ሰልፈኞቹ አስታውሰዋል። ይህም በኢኮኖሚ በኢኮኖሚና በማህበራዊ እንቅስቃሴ ላይ እያሳደረው ተጽዕኖን አስረድተዋል። የትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ረዳኢ ሀለፎም የሽግግር አስተዳደር ጥያቄው ሆነ ጥያቄው እንዲተገበር የሚደረጉ ግፊቶች ይህ ህገ መንግስታዊ ናቸው ሲሉ ተችተዋል።

ጥያቄውን መቅረብ ያለበት ለትግራይ ክልል ነው ሲሉ ይከራከራሉ። የአላማጣ ከተማ ጊዜያዊ አስተዳደር ዋና ከንቲባ ግን ለትግራይ ክልል ያቀረቡት ጥያቄ ምላሽ ባለማግኘቱ ህገ መንግስቱ በሚፈቅደው መሰረት ወደ ፌዴሬሽን ምክር ቤት ይግባኝ ማለታቸውን ገልጸዋል። የዚህም ጉዳይ ዝርዝር መስፍን አድራጌ ያካፍለናል።

የአላማጣ ከተማ አስተዳደር ባስተባበረውና የራያ ማንነት ጥያቄ በሕዝበ ውሳኔ እንዲወሰን ለመጠየቅ ባለመው ሰልፍ ቁጥራቸው የበዛ የከተማ ነዋሪዎች ሰልፍ መውጣታቸውን በስልክ ያነጋገርናቸው ነዋሪዎች ገልጸውልናል።

ቸኳይ ለበጀታችን ጉዳይ በአጭር ጊዜ እንዲፈታልን እንፈልጋለን። ከእነዚህም መካከል ገነት አበበ የተባሉ የከተማ ነዋሪ ጊዜያዊ ሽግግር አስተዳደር ባለመቋቋሙና ሕዝበ ውሳኔ ባለመደረጉ አካባቢው ለኢኮኖሚያዊና ማህበራዊ ጉዳት መዳረጉን ገልጸው ዛሬ ሰልፍ የወጡበት ምክንያትም ይሄው እንደሆነ ይገልጻሉ። እስከዛሬ ዛሬ ያለ በጀት ነበር። ሕዝቡ በረሀብ በጣም ተሸማቆነ። ያለው እርዳታም የለም። በወደዛ ይመጣል ከትግራይ እያቆማል በአማራ የሚመጣው

የሚመጣውም ከቆቦ ያቆማል። የራያ አካባቢ በሙሉ ምንም አይነት እርዳታ የለንም። ይኸውልህ በዚህ መሀል ላይ ህዝቡ በረሀብ እየተሰቃየ ነው። ሰሞኑን በበጀቱም እጥረት በእርዳታውም አለመምጣት ምክንያት ብዙ ህፃናቶች እየሞቱብን ነው። ነብሰጡሮቹም እየሞቱብን ነው። ሕክምና አገልግሎት የለም። ሆስፒታሉ ባዶ ነው። እናት ቤት ነው የምትወልደው። በቃ አምቡላንስ የለም። ከዛ ደግሞ ህዝቡ የማንነት ጥያቄውን እንዲረሳ ይደረጋል። በበጀቱ የመልካም አስተዳደር እጦት ይኖር ህዝቡ ራሱ ወደ ሌላ ነገር እነሱ ይሻሉናል

እንዲሁ ላ አይነት አቅጣጫ ነው ሆን ተብሎ የሚሰራው። የምንለው ያለን በቃ ጨንቆናል። የጊዜ አስተዳደር ሊመረጥ ተብሎ ሰነዱ ተነቦልን በህዝብ ተቀብለን እያለን ግሜ ላይ ጊዜ አስተዳደር ይመረጣል ተብሎ ይኸውልህ አሁን ጥቅምት ሰባት ደርሰናል። በሌላ በኩል የአላማጣ ከተማ ጊዜ አስተዳደር ዋና ከንቲባ ኃይሉ አበራ ከህዝብ ጋር ተደጋጋሚ ውይይቶች መደረጋቸውን ጊዜያዊ የሽግግር አስተዳደር እንደሚቋቋምና ህዝበ ውሳኔ እንደሚደረግ መግባባት ላይ ቢደረስም ተግባራዊ ሳይሆን አንድ ወር እንዳለፈ ያስረዳሉ ራያ ህዝብ ላለፉት ሶስትና አራት

ከበጀት ውጭ ሆኖ ነው የኖረው። ዛሬም ያለ በጀት ነው የሚኖረው። ያለ በጀት ከዚህ በኋላ መቀጠል የህልውና ጥያቄ ነው የሚሆን። በጀትን መከልከል ዘር ከማጥፋት ተለይቶ የሚታይ አይደለም። የፌዴራል መንግስቱ ባቀረበው ሰነድ መሰረት ተፈናቃዮች ገብተዋል። እኛ ቀድመንም ጭምር ነው ከሰነዱ በፊት ያስገባል። ሁለተኛ ጊዜያዊ የሽግግር አመራር ተፈናቃይ ከገባ በኋላ ይመረጣል። ይህም እስከ ጳጉሜን መጨረሻ ላይ ነበር ወይም መስከረም መጀመሪያ አካባቢ ይመረጣል። ይህንም የሚያስመረጠው ገለልተኛ ሆነ የሀገር መከላከያ ሰራዊት ነው ተብሎ ማህበረሰቡን አወያይቶ ሰነድ ተዘጋጅቶ የመጀመሪያው ምዕራፍ ከተጠናቀቀ በኋላ ወደ

ሁለተኛው ምዕራፍ መሸጋገር አልተቻለም። ለምን? ምክንያቱ አልገባንም። ስምምነት የተደረሰባቸው ጉዳዮች በመርሃ ግብሩ መሰረት እንዲተገበሩ ለፌዴሬሽን ምክር ቤት፣ ለገንዘብ ሚኒስቴር እና ለመከላከያ ሚኒስቴር ከአራት ቀን በፊት በጽሁፍ ማሳወቃቸውንም ጠቁመዋል። የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎም በራያ አላማጣ አካባቢ ጊዜያዊ የሽግግር አስተዳደር እንዲቋቋምም ሆነ ይኸው ተግባራዊ እንዲሆን የሚደረጉ ግፊቶች በህገ መንግስቱ ተቀባይነት የሌላቸው ሀሳቦች ናቸው ሲሉ ተናግረዋል።

የማያሻማው ነገር አላማጣ ትግራይ ነው። በህገ መንግስቱ መሰረትም በፕሪቶሪያ ውል መሰረትም የትግራይ ነው። ከሆነ አካል በኃይል ስለያዘው ለጊዜው እንደ ባለቤትነት ማረጋገጫ ተደርጎ መወሰድ የለበትም። ሁለት ደጋግመን የምንለው ነው። ከአሁን በፊትም አሁንም የምንለው ጥያቄ እንኳን ቢኖር ጥያቄ መቅረብ ያለበት ለትግራይ ክልል ነው። በህገ መንግስቱ መሰረት ይዘቱ ፍሬም የሚደረግበትም ኢህገ መንግስታዊ ስለሆነ ተቀባይነት የሌለው ተግባር ብቻ ሳይሆን የተጀመረው የሰላም ሂደ

የማደናቀፍ እርምጃም ነው። ስለዚህ የኢትዮጵያ መንግስትም እንደዛ አይነት መሰል እንቅስቃሴዎች ትክክል አለመሆናቸውን በፕሪቶሪያ ውል መሰረትም በህገ መንግስቱ መሰረትም ተቀባይነት የሌላቸው ድርጊቶች ስለሆኑ እንደዛ አይነት ጥያቄዎች የሚያቀሙም እንደዛ አይነት ግፍት የሚያደርጉም ማስታገስ አለበት የሚል እምነት ነው ያለ። የአቶ ረዳኢን አስተያየት የሚቃወሙት ከንቲባ ኃይሉ ግን ጥያቄያቸው ህገ መንግስታዊ መሆኑን ጠቅሰው ይከራከራሉ። የራያ ህዝብ የማንነት ጥያቄው ሺህ አስራ አንድ ላይ በትግራይ ክልል ምክር ቤት ያስገባበትን በኢትዮጵያ ፖስታ ቤት በኩል ከአራት

Kilo crinches.

ደረሰኙን እስከነ ሙሉ ዶክመንቱ ከነ ቁጥሩ ልነግርህ እችላለሁ ኦክቶበር ስምንት ሁለት ሺ አስራ ስምንት ዓመተ ምህረት ኢጂ ሁለት መቶ አምስት ሰባ ሰባት ዜሮ አምስት ዘጠና ስምንት ኢቲ ለትግራይ ክልል ምክር ቤት የገባበት ሰነድ እጃችን ላይ አለ። በግልባጭ ለፌዴሬሽን ምክር ቤት አስገብተናል። በህገ መንግስቱ መሰረት አንቀጽ አርባ ስድስት ንዑስ አንቀጽ አንድና አንቀጽ አርባ ሰባት አርባ ስምንት ንዑስ አንቀጽ ሁለት የማንነት ጥያቄውን ለክልሉ አስገብተን በጊዜው መመለስ አልተቻለም። በሁለት አመት ጊዜ ውስጥ መልስ መስጠት ባለመቻላቸው የይግባኝ አቤቱታ ለፌዴሬሽን ምክር ቤት አስገብተን የፌዴሬሽን ምክር ቤት በህገ መንግስቱ መሰረት

ሁለት ግባኝ አብዮታውን ተቀብሎን ጉዳዩ ከዚህ በኋላ የትግራይ ክልል ምክር ቤት የሚሆን አስተዳደር አይመለከተውም የራያም ጉዳይ ብሎ ደምድሟል። ምክንያቱም የእርጋ ጊዜው አልፏል። የፌዴሬሽን ምክር ቤት የሁለት ሺ አስራ ስድስት በጀት አመት እቅድ ላይ በተወያየበት ወቅት በቀጥታ ስለ ራያ ጉዳይ ያለው ነገር ባይኖርም አፈጉባኤው አገኘሁ ተሻገር በክልሎች መካከል የሚነሱ የማንነት አስተዳደርና ወሰን ጥያቄዎችን ለመፍታት የሰላም እጦት ፈታኝ እንደሆነ መናገራቸውን የአገር ውስጥ የመንግስት መገናኛ ብዙሀን ዘግበውታል። ከንቲባ ሀይሉ ጊዜያዊ ሽግግር አስተዳደር ለማቋቋ

አቋምም ሆነ ህዝበ ውሳኔ ለማካሄድ በአካባቢው አስተማማኝ ሰላም ስለመኖሩ ይናገራሉ። በሌላ በኩል ትግራይ በፌዴሬሽን ምክር ቤት ባልተወከለችበት የትግራይን ጉዳይ ለመመልከት መሞከር ተቀባይነት የለውም ባይ ናቸው አቶ ረዳኢ። አካሄዱንም ይህ ህገ መንግስታዊና ከፕሪቶሪያው ስምምነት ያፈነገጠ ሲሉ ገልጸውታል። በደቡብ አፍሪካ ፕሪቶሪያ ተደረገ በተባለውና ስምንት ነጥቦችን በያዘው የስምምነት ሰነድ ከማንነት ጋር ተያይዘው በሚነሱ ጥያቄዎችና አፈታት ዙሪያ የተቀመ

የበለጠ ሀሳብ የለም። በራያ ማንነት ጉዳይ ሶስት አቋሞች የሚንጸባረቁ ሲሆን አንድ ወገን ራያ አማራ ነው ይላል። በሌላ በኩል እንደ ቀሪው የትግራይ ክፍሎች ባይለማም ራያ የትግራይ ነው የሚሉ ወገኖች አሉ። ራያ አማራም ትግራይም ያልሆነ የራሱ ማንነት ያለው ነው ብለው የሚሟገቱም አሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍና

መስፍንን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችን ነው። መስፍን ያሰማን የዕለቱን አበይ ርስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስደናል።

በኦሮሚያ ክልል ሰሜን ሸዋ ዞን ዋራጅ አርሳ ወረዳ የመንግስት ጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ለዜጎች ደህንነት ኃላፊነት የጎደለው ተደጋጋሚ የተኩስ ልውውጥ በሕዝብ መካከል እንደሚያደርጉ የገለጹ የቱሉ ሚልክ የከተማ ነዋሪዎች በርካታ ንጹሐንን ለሕልፈት እየዳረገ ባለው ግጭት እንደተማረሩ ተናገሩ።

የከተማዋ ገበያ በዋለበትና የሬቻ በዓል በተከበረበት ባለፈው ሳምንት ቅዳሜ ጥቅምት 3 ቀን 2016 ዓ ም የመንግሥት ጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት በርካታ ሕዝብ ተሰባስቦ ባለበት ከሁለት ሰዓታት በላይ የተኩስ ልውውጥ ማድረጋቸውን የገለጹት ነዋሪዎቹ ከሰባት በላይ ንጹሐን ዜጎች እንደተገደሉና ብዙዎቹም እንደቆሰሉ የአይን እማኞች ለአሜሪካ ድምፅ አስረድተዋል። አሁንም ሁለቱ ኃይሎች በቅርበት ርቀት በፍጥጫ ላይ እንዳሉና ለደህንነታቸው ስጋት እንደገባቸው ነዋሪዎቹ አክለው ገልጸዋል።

በጉዳዩ ላይ ከዋራ ጃርሳ ወረዳ ከሰሜን ሸዋ ዞን ከኦሮሚያ ክልል ጸጥታና አስተዳደር ቢሮ ከክልሉ መንግስት ኮሚኒኬሽን ቢሮ እንዲሁም ከፌዴራል መንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ፀሐይ ዳምጠው ዝርዝር አላት።

በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ እርሶ ወረዳ ቱሉ ሚልኪ ከተማ ነዋሪዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል የሚደረገው የተኩስ ልውውጥ መደበኛ ኑሯቸውን እንዳያከናውኑና ለጥቃት እንዳጋለጣቸው በምሬት ይናገራሉ። በተኩስ ልውውጡ የብዙ ንጹሐን ህይወት እያለፈ ባለበት ግጭት እየተማረሩ ወይ በሰላም ይስማሙ፣ አሊያም ከመሀላችን ገለል ብለው ቦታና ጊዜ ይምረጡና ይለይላቸው ስሉ ጠይቀዋል።

አቶ ብራኑ ኡልፋታ በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ቱሉ ምልኪ ከተማ ነዋሪ ናቸው። ባለፈው ሳምንት ቅዳሜ ጥቅምት 3 ቀን 2016 ዓ ም በከተማዋ የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተደረገው የተኩስ ልውውጥ የአይንማኝ ሲሆኑ ንጹሐን ዜጎች እንደተገደሉ ለአሜሪካ ድምፅ አስረድተዋል። በዚያን ዕለት የተፈጠረው ክስተት በጣም አስደንጋጭ ነበር።

የቱሉ ምልክ ኢሬቻ ክብረ በዓልና ትልቁ የገበያ ቀን ነበር። ከየት እንደመጡ ሳይታወቁ የመንግሥት የጽጥታ ኃይሎችና የኦሮሞ ነጻነት ሠራዊት በሕዝብ መካከል እርስ በርስ ተኩስ ከፈቱ። ላለፉት ሁለት ዓመታት ሁለቱም አካላት በአካባቢው ይታከሱ ስለነበር ግጭቱ እንግዳ ባይሆንም እንዲህ በሕዝብ መሃል ግን አልነበረም።

በግጭቱ በርካታ ሰዎች በጥይት ተመተዋል። ተኩሱ ሲቆም የሰባት ንጹሐን ዜጎች አስክሬን አንስተናል። የቆሰሉትም ወደ ገብረ ጉራቻና ወደ ፍቼ ሆስፒታል ተወስደዋል። ሕዝብ በበዛበት የበዓልና ና የገበያ ቀን የተደረገው የተኩስ ልውውጥ ለሕዝቡ ደህንነት ደንታ ቢስነት ያሳያል ስሉ የመንግስት የጸጥታ ኃይሎችና

ታጣቂዎችን የተቹት አቶ ብርሃኑ አሁንም በከተማ ውስጥና ከከተማ ውጭ በቅርብ ርቀት ውስጥ ፍጥጫ ላይ እንደሆኑና ይህም ለነዋሪው ስጋት እንደፈጠረበት አመልክተዋል።

የቱሉ ምልኪ ከተማ ነዋሪ እንደሆኑ ገልጸው ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁን ሌላ የአይን እማኝ ነኝ ያሉ ግለሰብ በተኩስ ልውውጡ የንጹሐን ነዋሪዎች ህይወት እንዳለፈ አስረድተዋል። ለግብይትና ለእሬቻ በዓል አከባበር የወጡ ሰላማዊ ሰዎች ተመተዋል። የተወሰደው እርምጃ በጣም አሳዛኝ ነው። እንደ ቀድሞቸው ከህዝቡ ገለል ብሎ ቢታኮሱ ምን አለበት?

ሌላውን አካል መንግስት ላይ እንከሳለን። መንግስትንስ የትና ለማን ነው የምንከሰው? በጣም አስቸጋሪ ሁኔታ ውስጥ ነን። እኚህ አስተያየት ሰጪ አክለውም በሰሜን ሸዋ ዞን በተለያዩ ወረዳዎች አመታትን ያስቆጠረው ግጭት እየተባባሰ እንደመጣና የበርካታ ንፁሃን ዜጎች ህይወት በየጊዜው እየቀጠፈ እንደሚገኝ አብራርተዋል። የቱሉ ምልኪ ነዋሪና የአይንማኙ አቶ ብርሃኑ ኡልፋታም አሁንም ሁለቱም አካላት በአካባቢው በቅርብ ርቀት ላይ ስለሚገኙ

በከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። የመከላከያ ሰራዊቱ በከተማ ውስጥ አለ፣ ታጣቂው ኃይል ደግሞ ከከተማ ውጪ ሁሉንም ቀበሌዎች ተቆጣጥሮ በአምስት ኪሎ ሜትር ርቀት ላይ ይገኛል። መቼ ነው ተኩስ የሚጀምሩት? ዛሬ ተረኛ ሟች ማን ነው እያለን በስጋቱ ለን እናድራለን። በሰላማዊ መንገድ መስማማት ከተሳናቸው ለምን ጊዜና ቦታ መርጠው ከንጹሐን መኖሪያም ገለል ብለው አይለይላቸውም?

በየቀኑ ግድያን መስማት ሰለቻል። ጉዳዩን አስመልክቶ ከወረ ጃርሶ ወረዳ፣ ከሰሜን ሸዋ ዞን፣ ከኦሮሚያ ክልል ጸጥታና አስተዳደር ቢሮ፣ ከኦሮሚያ ክልል መንግስት ኮሚኒኬሽንና ከፌዴራል መንግስት ኮሚኒኬሽን አገልግሎት መረጃና አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

ፀሐይ ዳምጠውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ውስድናል። በሃዲያ ዞን ሾኔ ከተማ ላለፉት ሶስት ወራት የተቋረጠባቸው ደሞዝ እንዲከፈላቸው ያቀረቡት ተደጋጋሚ ጥያቄ ምላሽ አለማግኘቱን የገለጹ የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች በስራ ማቆም አድሚያ ላይ እንደሚገኙ ለአሜሪካ ድምፅ አስታውቁ።

በጊዜያዊ ውል የተቀጠሩትን ጨምረው ከ500 በላይ የሆስፒታሉ ጠቅላላ ሰራተኞች እንደተስማሙበት በጠቀሱት በዚሁ የስራ ማቆም አድማ ምክንያት ለ600 ሺህ ገደማ ሕዝብ አገልግሎት ይሰጣል የተባለው የመጀመሪያ ደረጃ ሆስፒታሉ ስራ ካቆመ ዛሬ ሰባተኛ ቀኑ እንደሆነ ሰራተኞችና ታካሚዎች ተናግረዋል።

በጉዳዩ ላይ ከሀዲያ ዞን ጤና መምሪያ አስተያየትና ምላሽ ለማግኘት ለኃላፊው አቶ ታከለ ኦልባም ስልክ ስንደውልላቸው ስብሰባ ላይ እንደሆኑ ጠቅሰው እዚሁ ሆስፒታሉን ጠይቁ የሚል ምላሽ አጭር ምላሽ ሰጥተውናል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ በጉዳዩ ላይ ቀጣዩን ዘገባ አጠናክሯል።

በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሾኔ ከተማ የሚገኘው የሾኔ የመጀመሪያ ደረጃ ሆስፒታል ሠራተኛ የሆኑና የደህንነት ስጋት ስላለባቸው ስማቸውን ያልገለጹ አስተያየት ሰጪም ሆስፒታሉ ሥራ እንዳቆመ ጠቅሰው ምክንያቱን በስልክ ለአሜሪካ ድምፅ አብራርተዋል። የባጀት እጥረት እየተባለ ከባጀቱም ከፍቶ

አሁን ደግሞ የአሴ ሙሉ ወር መስከረም ሙሉ ወር እንደገና ደግሞ አምናም ደሞዝ ሳይከፈል መሀል ላይ ብዙ ባለሙያዎች ስራ ለቀው እየሄዱ እና መሀል ላይ ያሉት ደግሞ ስራ መሳት አንችልም በሚል ነው። አቋርጠን የወጣ ነው እና ከፍተኛ

ያው የራብና አደጋ የመጋለጥ ችግር ነው ያለ ሰባም ተጠርተዋል። ለመውት ካልተከፈለ እንዴት ልንሰራ እንችላለን? እኛ እየተራብን ምንድን ነው የምንሆነው? መጀመሪያ እኛ መታከም አለብን። እኛ መዳን አለብን። ነገ ያሙት ሳምንት ነው። ከአንድ ጀምሮ አልሰራም። ያው ሰባተኛ ቀኑ ነው። ከሁለት አመት በፊትም በዛው ልኩ ያልተከፈለ ገንዘብ አለ። የሁለት ወር ትርፍ ሰዓት የት እንደሄደ አይታወቅም። ቶፕ አፕ ሪስክ እየተከፈለ አይደለም፣ ማንም ባለሙያን እንደ ባለሙያ እየቆጠረ አይደለም በሚል ነው ባለሙያው በከፍተኛ ስሜት፣ በቁጣ ለቆ የወጣው። የሆስፒታሉ አገልግሎት ስለተቋረጠበት ሁኔታ መረጃ እንዲሰጡን የጠየቅናቸው

ስራ አስኪያጅ አቶ መለሰ ቶማስ ሆስፒታሉ ሥራ ማቆምን ባይክዱም መረጃ ከመስጠት ግን ተቆጥቧል።

ይሁን እንጂ ስማቸውን እንዳንጠቅስ ጠይቀው አስተያየታቸውን የሰጡን የሆስፒታሉ ሠራተኛ በጊዜያዊ ኮንትራት የሚሰሩትን ጨምሮም ከአምስት መቶ በላይ የሚሆኑ የሆስፒታሉ ሠራተኞች በአጠቃላይ ለሶስት ተከታታይ ወራት ደሞዛቸው ባለመከፈሉ ስራ ለማቆም እንደተገደዱ ከሰው ሀብት አስተዳደር ክፍል እንዳገኙት የገለጹትን መረጃ ዋቢ በማድረግ ያስረዳሉ። ሰራተኞች በአጠቃላይ ከአምስት መቶ በላይ የሆነ ሰራተኞች አሉት። አምስት መቶ በላይ ቅጥር አለ። ግን ያው እንግዲህ የት ናቸው እነማን ናቸው የሚባለውም ከዚህ ከቅጥሩም ጋር ተያይዞት የተወሰኑ ችግሮች ይታያሉ። አምስት መቶ ገብቶ ስራ እየሰራ ያለ አደለም።

የተለያየ ሰዎች ጋር ከምን ጋር ከምን ጋር ተያይዞ ከዝምድና ጋር ተያይዞ ቤት ቤት ቁጭ ያለ አለን። እንዲሁ ደግሞ ሚበላም አለ ሚሰራ ግን የሚታይ ከሶስት መቶ ከፍ ያለ አለ። ሁሉም ስራ ቁመ ሁሉም ግቢውን ለቀው ወጥቶ ግቢውን ዝግ ነው። አቅራቢ ያሉ ሆስፒታሎች ለመሄድ አስፋልት ላይ በባጃጅ የሚጠብቁ እናቶች አሉ፣ መንገድ ላይ መሬት ላይ ቁጭ ብለው ይህንን ከፍተኛ ችግር እሱ ነው ያሉት እናቶች። ሌላ ሆስፒታል የለም እንደ አማራጭ ያለችው ሚስቲ አንድ ናት። ጤና ጣቢያዎች አሉ የተወሰነ ጃርሶ ጤና ጣቢያ፣ ቆርጋ ጤና ጣቢያ፣ አምቡርሴ ጤና ጣቢያ ተብሎ ጤና ጣቢያዎች አሉ። እነሱም ዝግ ናቸው። እነሱ ከተዘጉ ቆይቷል። ለምን ተዘጋ የሚል አካል ነው

ሆስፒታሉ የተኝቶ ታካሚዎች ክፍል አስተባባሪም

ዶክተር ፋብዩ አየለ በበኩላቸው ከጥቅምት ሶስት ቀን 2016 ዓ ም ጀምሮ ሆስፒታሉ ሁሉንም አይነት የሕክምና አገልግሎት ማቋረጡን ገልጿል። ከሰባት ቀን በፊት ኖርማሊ ኤመርጀንሲዎችን ብቻ የተወሰኑ ሰዎች አሳይን ተደርገው ይሰሩ ነበር። ዛ ይከፈላል ተባለ ነገ ምናምን ሲባል ሰባ ሁለት ሰዓት ሆነ። ከዛ በኋላ የሚከፈል የለም። ከዛ በኋላ ነው እንግዲህ ሁሉም ክፍሎች ለመዝጋት የወሰኑት። እንግዲህ አብዛኛው ሰራተኛ ከሌላ ቦታ የመጣም አለ። ያው ደሞ እንትን አለ፣ የቤት ኪራይ አለ፣ የሚበላ የሚጠጣ የሚከፍለው ያጣ አብዛኛው ሰው ወደ ቤት ሄዷል። ቤተሰቡ ጋር ምናምን እዚህ ተወላ

ምክንያት የሆነው እንግዲህ ስትኖር የቤት ኪራይ አለ መብላት መጠጣት አለ። ሦስት ወራችን ነው አልተከፈልንም። አሁንም እየጠየቅን ነው። ልንከፍል አንችልም፣ የተሰጠን ብር ጎድሏል አይነት ነገር ነው የሚያወሩት። ደሞዛችን እንዲከፈልን በተደጋጋሚ ጊዜ ጥያቄ ብናቀርብም ምላሽ የሚሰጥን አካል አጠናል ያሉት ዶክተር ፋብዮም

ችግሩ ከአቅማችን በላይ ስለሆነብን ስራ ለማቆም ተገደናል፣ በማለት ተናግሯል። እኛ መጀመሪያ እንግዲህ ከሆስፒታሉ ኃላፊ ጋር ነው ያወራነው። ከሆስፒታሉ ኃላፊ ጋር ስናወራ ይከፈላል ነው ይከፈላል። የአንድ ሰባ ሁለት ሰዓት ሁለት ቀን ሶስት ቀን ስሩ ተባለ። ያው እነሱ ጠይቆ ሲመጡ መልስ እንዲሰጡ ማለት ነው እንደተባለው ሰራን። ከዛ በኋላ እንደገናም ስንጠይቃቸው እንደገናም ይከፈላል ነው የሚሉት። ከዛ በኋላ ነው እንግዲህ ሰራተኛው መውጣት የጀመረው።

የዛሬ ስንት አመት እንደሆነ የሁለት ወር ነው ምናምን ዲዩቲ ተበልተናል፣ 2012 ላይ በዛኛው አመት ደግሞ በ2015 የጥቅምት ወር ዲዩቲ አልሰጠንም። ይሰጣቸዋል ምናምን ተብለ ማለት ነው። ለስፔሻሊስቶች የሚታሰቡ አሉ። ቶፓፕ የሚባል አለ፣ ከዞን የሚወርድ ለጀነራል ፕራክቲሽነሩ የራሱ የተወሰነ አለ፣ ለስፔሻሊስቱ የተወሰነ አለ። እሱ ብር አልሰጠንም ለሁለት አመት። አንስቴዣ የሚባሉ አሉ

ለነሱም ይከፈል አለ ለምሳሌ ልጆች የሚያስተምሩ የብሬክራ ያለ ሰው አሁን እንደውም ለእኛ ቤት ማከራይ ትቷል። ሾኔ ለሰራተኛ እኮ ለምን ሰራተኛ ቤት ማከራይ ትቷል። ሆስፒታሉ በሾኔ ከተማ በባዳዎች ወረዳና በአካባቢው ለሚገኙ ከ ስድስት መቶ ሺህ በላይ ለሚሆኑ ሕዝብ አገልግሎት እንደሚሰጥ የተናገሩት ባለሙያዎቹ ባለፉት ሰባት ቀናት ሕክምና ፍለጋ የመጡ የሾኔ ከተማና የአካባቢው ነዋሪዎች ሆስፒታሉ በመዘጋቱ ለእንግልት እየተዳረጉ እንደሆኑ አመልክቷል። ዶክተር

ተድላ አካሉም በቀን ከሁለት መቶ በላይ ታካሚ አገልግሎት ያገኛል። ግን አገልግሎት አሁን በዚህ ሰዓት እያገኙ አይደሉም። ሾነ ከተማ አስተዳደር ላይ ሌላ ጤና ተቋም ከዚህ ሆስፒታል ውጭ የለም። ሌላ ሆስፒታል እንግዲህ አቅራቢያ ወዳለ ሌላ ዞን ይሄዳሉ እንጂ እኛ ጋር እየመጡ አይደሉም በዚህ ሰዓት። ድንገተኛ ክፍልም ማዋለጃ ክፍልም እየሰሩ ነበር። ከሶስት ቀን በፊት ጀምሮ አሁን አገልግሎት እየተሰጠ አይደለም። ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱት የሾነ ከተማ ነዋሪም የመጀመሪያ ደረጃ ሆስፒታሉም

አገልግሎት መስጠት በማቆሙ

እንደተቸገሩ ይናገራሉ። ሆስፒታሉ ከተዘጋ ዛሬ ሰባተኛ ቀኑ ነው። ማንም ተገልጋይ የለም። እኔም ከተገልጋይ አንዱ ነኝ። ብዙ ሰው እየተጉላለ ነው። ከገጠር የመጡ ሰዎች ማጤማ ተጠቃሚዎች ብር ግል ለማሳከም ብር አተዋሉ ያለው የመንግስት ተቋም ደግሞ ሆስፒታሉ ዝግ ስለሆነ ሰው ለትልቅ ለበሽታ ብዙ እየተደረገ ስለሆነ ብዙ ነገር ከሞት ድረስ እያስከተለ ነው እና ይህ ሆስፒታሉ መዘጋት ከሌላ አካባቢ መጣ ባለሙያ ቤት ለቆ እቃ ሽጦ ለራሱ የግል ስራ ለመስራት ሄደ። ባለሙያም አለ ብዙ እዚህ አካባቢ

ነዋሪ ብቻ ነው እዚህ እየኖረ ያለው ሌላ አካባቢ የመጣ ሙሉ ሄዱ። አልተጠውም በጉዳዩ ላይ አስተያየትና ምላሽ እንዲሰጡን ለሀዲያ ዞን ጤና መምሪያ ኃላፊም ለአቶ ታከለ ኦልባሞ ስልክ ስንደውላቸው ስብሰባ ላይ እንደሆኑ ገልጸው እዛው ሆስፒታሉን ጠይቀምል አጭር ምላሽ ሰጠዋል። ዶክተር ተድላ ግን ችግሩ አፋጣኝ መፍትሄ ካልተሰጠው የሚያደርሰው ጉዳት ከፍተኛ ነው ስሉ ስጋታቸውን ጠቁመዋል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን

የምስራቅ ባደቦቾ ወረዳ መምህራንም በተመሳሳይ የደሞዝ ክፍያ ለወራት በመቋረጡ ሳቢያ ስራ እንዳቆሙና በዞኑም የዘመኑ የመማር ማስተማር ሂደት እስካሁን እንዳልተጀመረም የአካባቢውን ነዋሪዎችና የዞኑን ባለሥልጣናትን ዋቢ አድርገን ከትናንት ወዲያ መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም

በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። በአሁኑ ሰዓት ኢትዮጵያ ላይ ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል። እኛ ባለንበት ዋሽንግተን ዲሲ ከቀኑ 8 ሰዓት ከ31 ደቂቃ ከ28 ሰከንድ ነው። የመጽሔቱን ትንታኔ ይቀጥላል። በመቀጠል ወደ አዲስ አበባ እናቀናለን።

በኢትዮጵያ ባሉ ሁሉም የስደተኛ መጠለያ ጣቢያዎች የምግብ እርዳታ ስርጭቱ እንደተጀመረ የስደተኞችና ከስደት ተመላሾች ዲሬክተር ጠይባ ሀሰን ተናግረዋል። ከለጋሾች ጋር በተደረሰው ስምምነት መሰረት እርዳታው መንግስታዊ ባለሆኑ ድርጅቶች እንዲከፋፈል እየተደረገ እንደሚገኝ ወይዘሮ ጠይባ ተናግረዋል። የመንግስት ኃላፊነትም ቁጥጥር ማድረግ እንደሆነም አክለው ገልጸዋል።

በጋምቤላ የሚገኙ ሶስት መጠለያ ጣቢያዎች ብቻ ሰላሳ የሚደርሱ ስደተኞች በረሃብ እንደሞቱ ከዚህ ቀደም የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለስደተኞች የሚደረገው እርዳታ መጀመሩን አረጋግጠዋል። የኮሚሽኑ ምክትል ዋና ኮሚሽነር ራኬ መሰለ የሀገር ውስጥ ተፈናቃዮች እርዳታ ማግኘት አለመቻላቸው ግን አሳሳቢ እንደሆነ አመላክተዋል። የውጭ ጉዳይ ሚኒስቴርም ለሀገር ውስጥ ተረጂዎች እርዳታ አለመጀመሩን ተችቶ በቅርቡ ይጀምራል ብሎ እንደሚጠብቅ ጠቁሟል። ኬኔዲ አባተ ዝርዝሩን ይነግረናል።

የስደተኞችና ተመላሾች ዋና ዳይሬክተር ጠይባ ሀሰን ዛሬ ጥቅምት 7 ቀን 2016 ዓ.ም በሰጡት ጋዜጣዊ መግለጫ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲና የዓለም ምግብ ፕሮግራም ደብሊውኤፍፒ በኢትዮጵያ ባሉ 26 መጠለያ ካምፖች ውስጥ ለሚገኙ የተለያዩ ሀገራት ስደተኞች የሚያደርጉትን የምግብ እርዳታ መቀጠላቸውን ገልጸዋል። እርዳታ ተቋርጦ የቆየባቸው ባሏቸው ስድስት ወራት ውስጥ ምንም እንኳን ሕብረተሰቡ የተቻለውን ድጋፍ እያደረገ የቆየ ቢሆንም ቁጥራቸው

መሆናቸው በግልጽ ያልታወቀ ስደተኞች በረሃብ እና ተያያዥ ምክንያቶች መሞታቸውን የገለጹት ዳይሬክተሯ አሁን እርዳታው መቀጠሉ እፎይታ የሚፈጥር ነው ብለዋል። በአሁኑ ሰዓት በሁሉም ማስተባበሪያ ጽፈት ቤቶች ወይም ደግሞ መጠለያ ጣቢያዎች የምግብ ስርጭቱ በተሳለጠ ሁኔታ እየቀረበ እና ስደተኞች ምግብ እያገኙ ይገኛሉ። ይህ ለእኛ ትልቅ ዜና ነው።

ምንም እንኳን የአሜሪካ መንግስት የምግብ አቅራቢ ቢሆንም እነዚህ ስደተኞች የሀገራችንን የመንግስታችንን ጥበቃ ፈልገው ነው ወደኛ የመጡ፣ ኃላፊነት አለብን። ይህ ለእኛ ትልቅ እፎይታ ነው። ይህ ምግብ እንዲለቀቅ ከፍተኛ የውትወታ ምግብ አቅራቢው ላይ ጫና የመፍጠር ስራዎች ተሰርተዋል።

ከምግብ እርዳታው መቋረጥ ጋር በተያያዘ በጋምቤላ ክልል በሚገኙ ሶስት መጠለያ ጣቢያዎች ብቻ በረሃብና ምግብ ፍለጋ ሲወጡ በተፈጸመባቸው ጥቃት ቢያንስ ሰላሳ ስደተኞች መሞታቸውን ባለፈው መስከረም ዘጠኝ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የተቋረጠው እርዳታ መቀጠሉን ስለማረጋገጡ የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ ተናግረዋል። የስደተኞችን

የምግብ ድጋፍ በማቆሙ ምክንያት በስደተኞች ላይ ሲደርስ የነበረውን ክፍተት በተመለከተ አሁን የምግብ ድጋፉ ተመልሶ ስለጀመረ ትልቅ ለውጥ አለው። በተወሰኑ ካምፖች ላይም ክትትል አድርገን ድጋፉ እንደጀመረ ማረጋገጥ ችለናል። አትሊስት ጋምቤላ አካባቢ ያለውን ቼክ አድርገናል። እያገኙ ነው

በኢትዮጵያ ዋነኛ የሰብአዊ እርዳታ አቅራቢ የሆነው ዩኤስአይዲ እንዲሁም ደብሊውኤፍፒ ከፍተኛ ስርቆትን ጨምሮ የእርዳታ ምግብን ላልተገባ ዓላማ የመጠቀም ተግባር እየተፈጸመ ነው በማለት ካለፈው ሰኔ ወር መጀመሪያ ጀምሮ ነበር ለኢትዮጵያ የሚያደርጉትን የምግብ እርዳታ ሙሉ በሙሉ ያቋረጡት። ይህን ተከትሎ የኢትዮጵያ መንግስት በስደተኞች የምግብ እርዳታ መዋቅር ላይ ማሻሻያ ማድረጉን ጠቅሶ ዩኤስአይዲ ለስደተኞች የሚያቀርበውን የምግብ እርዳታ ለመቀጠል መወሰኑን መስከረም 24 ሲገል

የዓለም አለም ምግብ ፕሮግራምም ተመሳሳይ እርምጃ እንደሚወስድ አስታውቋል። ከተደረጉት ማሻሻያዎች መካከል እርዳታውን የማከፋፈል ኃላፊነትን ከመንግስት መንግስታዊ ወዳልሆኑ ድርጅቶች ማስተላለፍ እንደሚገኝበት ወይዘሮ ጠይባ ተናግረዋል። በመሆኑም በስድስት ክልሎች ውስጥ ባሉ 26 መጠለያ ጣቢያዎች ውስጥ ለሚገኙ ወደ አንድ ሚሊዮን የሚጠጉ ስደተኞች የሚቀርበው የምግብ እርዳታ በሶስተኛ አካል እንደሚከፋፈል አመልክተዋል። በየጊዜው ተቋሙ ሪፎርም እያደረገ ነው ያለው

ስራዎችንም ጭምር ማለት ነው። ከዚህ ቀደም ሩቲን የሆኑ ስራዎች ውስጥ ምግብ ማደል፣ መኖሪያ ቤቶችን የመገንባት የጤና ስራዎችን የመስራት አይነት ስራዎችን ሩቲን አክቲቪቲስ ውስጥ ገብቶ ይሰራል። አሁን ግን ይሄ ስራ ከእጃችን ወጥቷል። ካሁን በኋላ የሚሰሩት ኢንተርናሽናል ኤንጂዎችም አሉበት፣ ናሽናል የሆኑ ኤንጂዎችም አሉበት። ለምሳሌ በስድስቱ ክልሎች ላይ አንድ ሁለት ስድስት ተቋም ነው ተቋማት ናቸው የሚሰሩት ካሁን በኋላ

ኦፍኮርስ ተወዳድሮ ነው፣ ብቃታቸው ታይተው ነው፣ በጣም ተፈትሾ ነው፣ እንደ አዲስ ነው። የሰው ኃይልም ጭምር ከዚህ ቀደም የእደላ ስርጭት ውስጥ ያልነበረ ሰራተኛም ጭምር ነው እንደ አዲስ ተቀጥሮ ተወዳድረው። ይሄንን ይስራልኝ ብሎ ዶነር ሪኮመንድ ላደረገው ለመንግስታዊ ያልሆኑ ድርጅቶች ሰጥተናል።

የመንግስት ኃላፊነት ቁጥጥር ማድረግ እንደሆነም የገለጹት የስደተኞችና ተመላሾች ዋና ዳይሬክተሯ፣ እርዳታውን የማከፋፈል ኃላፊነት የተሰጣቸው መንግስታዊ ያልሆኑ ድርጅቶች ውጤታማ ስራ መስራት ካልቻሉ መንግስት ኃላፊነታቸውን መልሶ የመውሰድ ስልጣን እንዳለውም ተናግረዋል። ለውጭ ስደተኞች የሚቀርበው የእርዳታ አቅርቦት ዳግም ቢጀመርም ለሀገር ውስጥ ተፈናቃዮች የሚደረገው እርዳታ ግን እንደተቋረጠ ቀጥሏል። ይህ ሁኔታ አሳሳቢ መሆኑን የኢሰመኮ ምክትል ዋና ኮሚሽነር ራኬብ

ስለገልጸዋል። የስደተኞች ብቻ ሳይሆን ምግብ እጥረት ያለው የተፈናቃዮችም ካምፖች ላይ ወይም በማህበረሰብ ውስጥ ታቅፈው የሚኖሩ ተፈናቃዮችም እንደዚሁ የምግብ ድጋፍ እየደረሳቸው ስላልሆነ በተለያዩ ክልሎች ያሉ ተፈናቃዮች ላይ ትልቅ ትልቅ እጥረት ተፈጥሯል። ስለዚህ እሱም ቶሎ ካልጀመረ በምግብ እጥረት ያለው ችግር

ሙሉ ለሙሉ ተቀርፏል መባል አይችልም። ስለዚህ በተቻለ መጠን ቶሎ የቆመው የምግብ ድጋፍ ለሁሉ ለስደተኞች ብቻ ሳይሆን ለሌሎቹም ድጋፍ የሚያስፈልጋቸው በተለይ ደግሞ ተፈናቃዮች እንዲደርስ እንዲደረግ በዚሁ ጥሪ አቀርባለሁ።

ግን እንደ አካሄድም በተለይ ተፈናቃዮች እንግዲህ ከአራት ሚሊዮን በላይ ተፈናቃዮች ያለበት ሀገር ውስጥ ነን ያለ ነው። የምግብ ድጋፉን ብቻ ማስጀመር ሳይሆን ትልቁ ትኩረት ሊሰጠው የሚችለው ሁሌም በተደጋጋሚም የምንለው ዘላቂ መፍትሔዎች ላይ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለምም ባለፈው ሳምንት በሰጡት መግለጫ ለሀገር ውስጥ ተረጂዎች እርዳታ አለመጀመሩን ተችተው በቅርቡ እንደሚጀመር ያላቸውን እምነትም ገልጸዋል። ከዓለም አቀፉ የምግብ ድርጅት

እንደዚሁም ከአሜሪካ የልማት ድርጅት ዩኤስኤድ የሚባለው ጋር ተከታታይ ተከታታይ ውይይት ሲደረግ ቆይቷል። በብዙ ነገሮች ላይ ከመግባባት ስለተደረሰ በይፋ ይጀመራል ብለን እናስባለን። በተለየ ለስደተኞች የሚደረግና ለሌሎች ኢትዮጵያውያን የሚደረግ ጉዳይ በተመለከተ በእኛ በኩል ረሃብ ዘር የለውም፣ ረሃብ ሃይማኖት የለውም።

ሁሉም ሰው መረዳት ያስፈልገባል ያስፈልጋል። ለዚህ የሚሆን ስርዓት መፍጠር፣ ተጠያቂነት እንዲኖር ማድረግ፣ አሰራሩን ኤፊሽንትና ኢፌክቲቭ ማድረግ ያስፈልጋል።

ከሁለት ሳምንት ገደማ በፊት ባወጣው መግለጫ ተጨማሪ ማሻሻያ በሚያስፈልጋቸው ጉዳዮች ዙሪያ ከኢትዮጵያ መንግሥት ጋር መስራታችንን እንቀጥላለን ያለው ዩኤስአይዲ በሁሉም ክልሎች ለተቸገሩ የምግብ እርዳታን በተቻለ ፍጥነት ማስቀጠል ቅድሚያ የሚሰጠው ተግባር መሆኑን ጠቅሶ አስፈላጊው ለውጥ ሲደረግ እርዳታውን ለማስቀጠል ዝግጁ ነኝ ብሏል።

አስከፊ ድርቅና ግጭት በተፈታተናት ኢትዮጵያ ከ20 ሚሊዮን በላይ ሰዎች የምግብ እርዳታ እንደሚፈልጉ የተባበሩት መንግስታት መረጃ ያሳያል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ከአሜሪካ ድምፅ በቀጥታ የሚተላለፈው የረቡዕ ምሽት ስርጭት ይቀጥላል። በቀጣይ ደግሞ ወደ መካከለኛው ምስራቅ እናቀናለን።

በጋዛ አንድ ሆስፒታል ላይ የተፈጸመውና በመቶዎች የሚቆጠሩ ሰዎችን ለሕልፈት የዳረገው ጥቃት በመላው ዓለም ቁጣና ውግዘትን ቀስቅሰዋል። ጥቃቱን ተከትሎ በተለያዩ የፍልስጤም ከተሞችና በአንዳንድ አገራት የተቃውሞ ሰልፎች የተካሄዱ ሲሆን በሆስፒታሉ ላይ የደረሰውን ጥቃት በጥብቅ ያወገዘው የዓለም ጤና ድርጅት ለሲቪሎችና ለጤና አገልግሎት አስቸኳይና አስተማማኝ ጥበቃ እንዲደረግ ጠይቋል። ስመኝሽ የቆየ በተለያዩ ከተለያዩ የዜና ተቋማት ያሰባሰባቻቸውን መረጃዎች እንደሚከተለው አጠናቅራቸዋለች።

በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልአህሊ አረብ ሆስፒታል ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝ የዓለም ጤና ድርጅት አስታውቋል። የጤና ድርጅቱ የምስራቅ ሜዲትራኒያን አካባቢ ዳይሬክተር የሆኑት ዶክተር አህመድ አልማንድሃሪ በሆስፒታሉ ታካሚዎች፣ የጤናና እንክብካቤ አገልግሎት ሰጪዎች እና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙ እንደነበር አመልክተው ጥቃቱን አውግዘዋል።

የዓለም ጤና ድርጅት በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልሃሊ አረብ ሆስፒታል ላይ የደረሰውን ጥቃት አጥብቆ ያወግዛል። ሆስፒታል ውስጥ ታካሚዎችን የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙበት ነበረ። ቀድሞ የሚወጡ ሪፖርቶችን በመቶዎች የሚቆጠሩ ሰዎች ላይ የሞትና የአካል ጉዳት መድረሱን ያመላክታሉ።

ማክሰኞ ዕለት የደረሰውን የቦምብ ጥቃት ተከትሎ የጋዛ ጤና ሚኒስቴር ባወጣው መግለጫ በሆስፒታሉ ጥቃት ቢያንስ አምስት መቶ ሰዎች መገደላቸውን አስታውቋል። ሆስፒታሉ በሰሜናዊው የጋዛ ሰርጥ አገልግሎት ከሚሰጡ ሀያ ሆስፒታሎች ውስጥ አንዱ ሲሆን የእስራኤል ጦር አካባቢውን ጥለው እንዲወጡ ማስጠንቀቂያ ተሰጥቶት ነበር። ዶክተር ማንድሃሪ ግን ሆስፒታሉን ለቆ መውጣት የማይቻል እንደነበር ያመለክታሉ።

አሁን ባለው የደህንነት እጦት በርካታ ታማሚዎች ያሉበት አሳሳቢ ሁኔታና የአምቡላንስ የሠራተኞች የጤና ሥርዓት እንዲሁም የመተኛ አልጋ ጥረት ምክንያት አካባቢውን ጥሎ የመውጣት ሁኔታ ተፈጻሚ መሆን አይችልም።

የዓለም ጤና ድርጅቱ አክሎ ለሲቪሎችና ለጤና አገልግሎት አስቸኳይና አስተማማኝ ጥበቃ እንዲደረግ እንዲሁም ሰሜናዊውን ጋዛ ጥሎ የመውጣቱ ትእዛዝ እንዲቀለበስ ጠይቋል። በጋዛ ሆስፒታል ላይ የደረሰውን አስከፊ ጥቃት ተከትሎ በተባበሩት መንግስታት ድርጅት የፍልስጤን ቋሚ ታዛቢ የሆኑት ሪያድ መንሱር ባወጡት መግለጫ ጥቃቱ በአረብ ቡድኖች ከፍተኛ ቁጣ ማስነሳቱን ተናግረዋል። ዊ አዝ አረብ ግሩፕ

እኛ የአረብ ቡድን አባላት በአንድነት በጋዛ ሰርጥ በሚገኘው ሉትራን ሆስፒታል ላይ በእስራኤል ወታደሮች በተፈጸመው ጭፍጨፋ እጅግ ተቆጥተናል። አሁን እየወጡ ያሉ ተሃዞች እንደሚያሳዩት እስካሁን አምስት መቶ ያክል ሰላማዊ ዜጎች ተጨፍጭፈዋል።

የሐማስ ታጣቂዎች በጋዛ ከተማ አህሊ አረብ ሆስፒታል ላይ ለደረሰው ፍንዳታ እስራኤልን ተጠያቂ ሲያደርጉ የእስራኤል መከላከያ ኃይሎች በበኩላቸው የፍልስጤም መደበኛ ያልሆነ ጦር የተኮሰው ሚሳይል መስመሩን ስቶ ሆስፒታሉን እንደመታ በመግለጽ የደረሰባቸውን ክስ ተቃውመዋል። ታጣቂው ቡድንም ለጥቃቱ ኃላፊነት አልወሰደም። ትላንት ማክሰኞ የአረብ ሀገራቱ ቡድን አባል የሆኑ አምባሳደሮችን ወክለው ለጋዜጠኞች መግለጫ የሰጡት ማንሱር ጥቃቱን በጥብቅ እንደሚያወግዙም

ተናግረዋል። ይህን ድርጊት በማንኛውም መልኩ በጥብቅ እናወግዛለን። ለዚህ ዕልቂትና ለዚህ ወንጀል እስራኤልን ተጠያቂ እናደርጋለን። ለዚህ ወንጀል ኃላፊነት ያለባቸው ሰዎች ደግሞ ለፍትሕ ሊቀርቡና ተጠያቂ ሊሆኑ ሕዝባችን ላይ ለተፈጸመው ወንጀል ሊቀጡ ይገባል።

የመንግስታቱ ድርጅት የፍልስጤም ቋሚ ታዛቢ የሆኑት ማንሱር አክለው አስቸኳይ የተኩስ ማቆም እንዲደረግና በፍልስጤማውያን ላይ የሚደረገው ግድያ እንዲቆምም ጠይቀዋል። እንደ አረብ ቡድን በአስቸኳይ የተኩስ ማቆም ስምምነት እንዲደረግ እንጠይቃለን። ምክንያቱም የዚህ ጦርነት መቀጠል ማለት በየደቂቃው ፍልስጤማውያንን መግደል ማለት ነው።

የጸጥታው ምክር ቤት ትናንት ኃላፊነቱን እንዲወጣ ትናንት ግጭቱን ማቆም፣ ትንኮሳውን ማስቆም ቢችል ትናንት በህዝባችን ላይ የሚፈጸመውን ወንጀል ማስቆም ቢችል ኖሮ እነዚህ ዛሬ የተገደሉት አምስት መቶ ሰዎች በሕይወት ከእኛ ጋር ይኖሩ ነበረ።

የዓለም ጤና ድርጅትም ባወጣው መግለጫ ለሲቪሎችና ለጤና ተቋማት በቂ ጥበቃ እንዲደረግ ጠይቋል። በተቋሙ በእስራኤል ቁጥጥር ስር የሚገኘው የፍልስጤም ግዛት ተወካይ የሆኑት ዶክተር ሪቻርድ ፔፐርኮርን የዓለም ጤና ድርጅት ይህ ተፈጻሚ እንዲሆን ልመና አሰምተዋል ልመና

አሁን በጋዛ የሚያስፈልገው አስቸኳይ አቅርቦት ነው። በራፋህ በኩል ያለው መተላለፊያ በአስቸኳይ መከፈት አለበት። የነዳጅ ውሃ፣ ምግብ፣ መድኃኒትና የሕክምና ፍላጎት አለ። አቅርቦቶቹ ዝግጁ ናቸው። ድንበር ላይ ለመግባት እየተጠባበቁ ነው። ይህ አስከፊ ሁኔታ መቆም አለበት።

ፔፐርኮርን አክለው በጋዛ የሚገኙ ሆስፒታሎች ውስጥ መተላለፊያዎቻቸውና ግቢዎቻቸው ሳይቀር በተፈናቃዮች መሞላቱንም አስታውሰዋል። በጤና ድርጅቱ የአስቸኳይ አደጋዎች መርሃ ግብ ዋና ዳይሬክተር የሆኑት ማይክ ራያን በበኩላቸው በዚህ ሁኔታ በጤና ሰራተኞች ላይ የሚፈጸም ማንኛውም ጥቃት ዓለም አቀፍ ሕግጋትን እንደሚጻረር አመልክተዋል። The very place that can save the life of an injured civilian become

ጉዳት የደረሰባቸውን ሲቪሎች ማዳን የሚቻልበት ቦታ የሞት ስፍራ ሊሆን ይችላል። ሕይወታቸውን አደጋ ላይ ጥለው ሰዎችን ለማዳን የሚጥሩ የጤና ሠራተኞችም ለሞት አደጋ ተጋልጠዋል። ስለዚህ ሁሉም አካል የጤና አገልግሎት ተቋማትን ለመጠበቅ መሥራት አለበት። ተለይቶ የተቀመጡ ናቸው። የት እንዳሉ ይታወቃል። ከግጭት ነፃ ሊሆኑና ሊጠበቁ ይገባል። ራያን አክለው በፍልስጤም ንጹሐን ዜጎች ላይ እየደረሰ ያለው ጥቃትም እንዲቆም ጠይቀዋል።

ባለፈው ሳምንት በደቡብ እስራኤልና በመላው እስራኤል ላይ የደረሰውን ሽብር እንገነዘባለን። ፍርሃትና ቁጣ ይገባናል። ጭካኔ የተሞላባቸው ጥቃቶች ነበሩ። ስለዚህ የእስራኤልን ሕዝብ ቁጣ እንረዳለን። ነገር ግን አሁን በፍልስጤን መደበኛ ሕዝብ ላይ እየደረሰ ላለው ነገር ግን ምክንያት መሆን አይችልም። እየሆነ ያለው ነገር መቆም አለበት።

በጋዛ ሆስፒታል ላይ የደረሰው ጥቃት በሌሎች የምዕራብና የአረብ ሀገራትም ቁጣና ተቃውሞን ቀስቅሷል። ዌስት ባንክ በሚገኘው ራማላ ከተማ ጥቃቱን የተቃወሙና እስራኤልን ተጠያቂ ያደረጉ ሰዎች ሰልፍ አካሂደዋል። ፕሬዚዳንት መሐሙድ አባስን ተቃውሞውም መፈክሮች ያሰሙ ሲሆን የፍልስጤም የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የእጅ ቦንቦችን ተጠቅመዋል። በተመሳሳይ ሁኔታ በሄብሮን የሐማስን ባንዲራ የያዙ ፍልስጤማውያን የተቃውሞ ሰልፍ

ካሄዱ ሲሆን ከተማዋ የሐማስ መሆኗን የሚገልጽ መፈክር አሰምተዋል። እንደ ናብለስ፣ ቱባዝና ጄኒን የመሳሰሉ ሌሎች የዌስት ባንክ ከተሞች ውስጥ በተካሄዱ ሰልፎችም ከፍልስጤም የጸጥታ ኃይሎች ጋር ግጭት መፈጠሩን የአይንማኞች አመልክተዋል። በዌስት ባንክ እየተካሄዱ ያሉት ተቃውሞዎች ፍልስጤማውያን በግዛቱ ባሉ የጸጥታ ጉዳዮች ዙሪያ ከእስራኤል ጋር በመተባበራቸው ከፍተኛ ትችት ሲቀርብባቸው በቆዩት አባስ ላይ ያላቸውን ለረጅም ጊዜ ሲብላላ የቆየ ቁጣ

እንደሚያሳዩ ተገልጿል። ስመኝ ሸቆየን አመሰግናለሁ። የመጀመሪያው ምዕራፍ ስርጭታችን ተጠናቋል። የሁለተኛው አጋማሽ የመጀመሪያ ዘገባችን ወደ ናይጄሪያ ይወስድናል።

በናይጀሪያ በሚሊዮኖች የሚቆጠሩ ልጆች ከትምህርት ተደራሽነት ውጭ ሆነዋል። እንግዲህ ሀያ ሚሊዮን ህጻናት ናቸው ወደ ትምህርት ቤት እንዳይሄዱ የሆኑት። የችግሩ ምንጭ ደግሞ ባህላዊ፣ ኢኮኖሚያዊና የመሰረተ ልማት ውስንነት እንደሆነ ተንታኞች እየተናገሩ ነው። መፍትሄው ቀላል እንዳልሆነ የቪኦኤው ጊብሰን ኤሜካ ከአቡጃ በላከው ሪፖርት አመላክቷል። እንግዲ ወልዴ ያስደምጠናል። ጃሽዋ ጌዲየን በአራሳቦ ማህበረሰብ የሚገኝ የአንደኛ ደረጃ የህዝብ ትምህርት ቤት አስተዳዳሪ ናቸው።

በትምህርት ቤቱ የሚገኙ ህጻናት ለመማር ጉጉ ቢሆኑም ጃሸዋ እንደሚሉት ግን አብዛኞቹ መጽሐፍና ሌሎች አስፈላጊ የትምህርት መሳሪያዎችን ለመግዛት አቅማቸው አይፈቅድም። እነዚህን ህጻናት በትምህርት ቤት አለማቆየት ጃሸዋ እንዳሉት ለአገር ቀውስ ጥንስስ ማኖር ነው።

አንድ ሰው ጥሩ ደረጃ ላይ እንዲደርስ የሚያስችለውንና ወሳኝ የሆነውን መሰረታዊ ትምህርት የማያገኝ ከሆነ ለህብረተሰቡ ሸክም ነው የሚሆነው። በመንገድ ላይ ሸቀጥ የሚነግዱትና የሚለምኑት ህጻናት ቁጥር ብዛት ናይጄሪያ የገጠማትን ፈተና ያሳያል። በናይጄሪያ የመጀመሪያ ደረጃ ትምህርት ነጻና ግዴታ ቢሆንም የተመድ የትምህርት የሳይንስና የባህል ድርጅት የሆነው ዩኔስኮ እንደሚገምተው ባለፈው ዓመት ዕድሜያቸው ከአምስት እስከ 14 የሚሆኑ

20 ሚሊዮን ህጻናት በትምህርት ገበታ ላይ አልተገኙም ነበር። ጊዲዮን እንደሚሉት አንዱ ችግር የትምህርት ቤቶች በበቂ አለመኖር ነው። ለእነዚህ ህጻናት የሚሆን ቁጭ ብለው ተረጋግተው የሚያነቡበት በቂ ወንበር የለንም። አመች ሁኔታዎችም የሉም። ህንፃዎች ያስፈልጉናል። እንደምታየው ህንፃዎቻችን እየፈረሱ ነው።

ጄምስ ሮቲም የተባሉ ሌላው መምህር ባህላዊና ኢኮኖሚያዊ ችግሮችም ልጆች ወደ ትምህርት ቤት እንዳይሄዱ እያደረገ ነው። ልጃገረዶች ትምህርት ቤት የማይሄዱበት አንዳንድ አካባቢ አለ። ልጃገረዶች በለጋ ዕድሜያቸው ይዳራሉ። ሌሎች አካባቢዎች ደግሞ ግጭት አለ። እንደ ቦኮ ሃራም ያሉ ቡድኖች ያሉበት አካባቢ በዛ። በርካቶች ተፈናቅለዋል።

የኢኮኖሚ ሁኔታውም ሌላው ችግር ነው። በርካቶች በለጋ ዕድሜያቸው በሥራ ላይ ተሰማርተው ቤተሰባቸውን ለመደጎም ይገደዳሉ። የናይጄሪያ መንግሥት የመሠረታዊ ትምህርት ኮሚሽን እንዳለው ከትምህርት ውጪ ያሉ ልጆችን ለማስተናገድ ሀገሪቱ አንድ ሚሊዮን ክፍሎች ያሏቸው 20 ሺህ ትምህርት ቤቶችን መገንባት ይኖርባታል። ጄምስ ሮቲሚ ግን ይህ ከባድ ትልም ነው ይላሉ። ወ

አሁን ባለንበት ሁኔታ ያንን ግብ ለማሳካት ይከብደናል። የትምህርት ዘርፉ የሚያገኘውን በጀት ብንመለከት ለምሳሌ በእንደ አውሮፓውያን አቆጣጠር 2016 11.8 ቢሊዮን ዶላር ብቻ ነበር የተመደበው ይህም ከሀገሪቱ በጀት 8.4 በመቶ ብቻ ነበር። ካለፈው 2022 ወዲህ በጀቱ በ5.4 በመቶ ቀንሷል። 42 በመቶ የሚሆኑ ናይጄሪያውያን ዕድሜያቸው ከ15 ዓመት በታች በሆነበት ሁኔታ ጄምስ ሮቲሚ እንደሚሉት

መሰረታዊ ትምህርትን ለማስፋፋት አገሪቱ ከግሉ ዘርፍ አማራጭ መዋለ ነዋይ አይ ማሰብ አለባት። ናይጄሪያ ጠንካራ የሆነ የትምህርት ፖሊሲ እንዳላት በወረቀት ላይ ሰፍሯል። የመስኩ ባለሙያዎች እንደሚሉት ግን የፖሊሲ ትግበራው እጅግ ዘገምተኛና ስርጭቱም ኢፍትሃዊ በመሆኑ ሕፃናት ወደ ትምህርት ቤት መሄድ ይችሉ ዘንድ አስቸኳይ ተግባራዊ እርምጃ ይሻል።

እንግዲህ ወልዴን አመሰግናለሁ። ቀጣዩ ዘገባ ደግሞ ከሁለት ወጣቶች ጋር ያስተዋውቀናል ሳሮን ክብካቡና እድላዊት ጋር ደው በሜሪላንድ ዩኒቨርሲቲ ባልቲሞር ካምፓስ የኢትዮ ኤርትራውያን ተማሪዎች ማህበር ፕሬዚደንትና ምክትል ፕሬዚደንት ናቸው። ማህበሩ ከመቶ በላይ ንቁ አባላት ያሉት ሲሆን በአእምሮ ጤና፣ በባህል ትስስር እንዲሁም ማህበረሰብ አገዝ ስራዎች ውስጥ ተሳታፊ የሆነ ይገኛል። ኤደን ገረመው ከተማሪ ማህበሩ መስራቾች ጋር ቆይታ አድርጋለች። በመቀጠል ይቀርባል

ሳሮን ክብከባውና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የሁለተኛ ዓመት ተማሪዎች ናቸው። በመጀመሪያ ዓመት የትምህርት ዘመናቸው በገቡበት ዩኒቨርሲቲ ውስጥ ከተለያዩ ሀገራት የመጡ ተማሪዎች ልዩ ልዩ አላማዎችን በማንገብ

ቀድሞንም በትምህርት ቤት ውስጥ በነበሩ ማህበር ውስጥ ሲሳተፉ ቢያዩም እነሱ ግን በተለምዶ ኢሳ እየተባለ የሚታወቀውን የኢትዮ ኤርትራውያንን ባህል የሚያንጸባርቅና በትውልደ ኢትዮ ኤርትራውያን ተማሪዎች የተመሰረተ ቡድኖችን ለማግኘት በሚያዘጋጇቸው ስብሰባዎች ላይ ለመሳተፍ እጅግ ብዙ ርቀት መንዳት እንደነበረባቸው ይገልጻሉ። በቅድሚያ እድላዊት ጋር ረደው ዛኞች ኮሌጆች እዚህ አሜሪካን ውስጥ

በአብዛኛው የነጭ ወይም የተለያዩ የሌሎች ኤትኒክ ግሩፖች ነው ዳምኔት የሚያደርገው እና እኛን የሚመስሉ ሰዎች ብዙ እናገኛለን ብለን አላሰብንም። ትቢያነስ እና ስንመጣ የኢሳ የሚባል ኦርጋናይዜሽን እንዳለ እናውቃለን እኛ ከኛ በፊት ለብዙ ዓመታቶች የነበረ ኦርጋናይዜሽን ነው። ግን በእኛ ፍሬሽመንት አመታችን ላይ

ይሄን ክለብ አላየ ነው። ብዙ ኢቨንት ላይክ ዝግጅቶች አያደርጉም፣ ስብሰባ ምናምን አይኖርም። እና የተለያዩ ሌሎች ትምህርት ቤቶች ግን ሲያደርጉ እናይ ነበርና ወደ እነሱ እየሄድን ላይክ ምንድን ነው እንሳተፋለን፣ የእነሱን ኢቨንቶች እንሳተፋለን። እና ሁሌ ስንመለስ እናስባለን ለምን ላይክ የኛ ካምፓስ እንደዚህ አይኖረው? ለምን እንደዚ ነ ከዚህ ካምፓሳችን ላይክ በጣም ከሌሎች ትምህርት ቤቶች ሩቅ ነው። ረጅም ሰዓት እየነዳን ላይክ

ወደ ዩኤምዲ ኮሌጅ ፓርክ ወይም ደግሞ ላይክ ታውሰን ምናምን ረጅም ስላት እየሄድን ላይክ አተንድ እናደረግና በጣም ደስ ብሎ እንመለሳለን እና የኛ ለምን እንደዚህ የለውም ብለን እናስብ ነበረ። ይሄ ነገር ታዲያ ሀሳብ ብቻ ሆኖ አልቀረም። ሁለቱ ጓደኛሞች ዩኒቨርሲቲውን በማስፈቀድ በትምህርት ቤት ውስጥ ያሉ ኢትዮ ኤርትራውያንን ባህል የሚያንጸባርቅ እና ከዛ ማህበረሰብ የሚወጡ ተማሪዎችንም የሚያሳትፍ ማህበር መሰረቱ። ሳሮን ክብከባው የማህበሩ ፕሬዚዳንት ናት።

ኢትዮጵያንና ኤርትራን ለማካላል የፈለግነው ምክንያት ምንድነው? ባህላችን አንድ ነው ነው ሁለትም፣ ሁለት ዲፍረንት ሀገሮችን ብንሆንም ራሱ አነጋገራችንን፣ ሪሌሽንሽፕ፣ ቤተሰባቻችንንም አንድም ናን መጀመሪያም አንድም ስለነበርን አሁንም ባህላችንም አንድነን ብለን እና ጥሩን ጥሩን ነገር ወሳስደን

ለመንበሪያቻችን ሁሉ ማዘጋጀት ጀመርን እና ደግሞም የሚመጡት በየሳምንት እሷ እድላዊት እንዳለችው በየሳምንቱ ስብሰባ ይኖረናል። የሚመጡትም ራሱ ኤርትራኖችም ኢትዮጵያኖችም ብቻ አይደሉም። አንዳንድ ከአፍሪካን ካንትሪ የሚመጡት ልጆች አሉ፣ እዚ ሀገር ነጮችም አሉ። በቃ ባህላችንን እያዩ ደስ

ላቸው ሁሉ እየተሳተፉ ጥሩን ጥሩን ነገር እያዩ ሚመጡ ማለት ነው። ሳሮን ማህበሩ የሚሰጣቸውን አገልግሎቶች ጨምራ ታብራራለች። ኢሳ የኛ እንደ በቃ

ህልማችን ምንድን ነው? በየሳምንቱ አት ሊስት ሁለት ሰዓትም ቢሆን የኛ ጋ ይመጣሉ። ጨዋታም ቢሆን ወይም አንዳንድ ጊዜ ደግሞ ቡና ታይም የሚባል እንትን ዲስካሽን ቤስድ የሆነ ስብሰባ አለን። እሱ ደግሞ አንዳንድ ጊዜ እንጠይቃቸዋለን ው ሃይምሯችሁ እንዴት ነው? ደህና ናችሁ? የቸገራችሁት ነገር አለ? ምናምን ብለን በየጊዜው ቡና ታይም እድሽን እያልን እየቀያየርን

በቃ እንደዚህ እንደ ጥያቄና መልስ ምናምን እንድንጠይቃቸው ጥሩ ናችሁ፣ የት ናችሁ ብለን እናስካሄዳለን ማለት ነው እና

እሱም አለን። ከዛም በኋላ ከዛ በስተቀር ደግሞ እንትን ኢቨንትም አለን ትላልቅ ሌሎቹም ትምህርት ቤቶችም ኢንቮልቭድ እንዲሆኑ ወይን አድቫንስ አርገን ቀኑን እንትን ሰት አርገን ፕሮሞት አርገን ይመጡና ወይም ካሪር ኔትወርኪንግ ኢቨንትም ሊሆን ይሆናል። ካሪር ኔትወርኪንግ ስተረጉሞ ምን ይሆናል? የስራ ትስስር

የሰራ ተለሰሰር አይነት ዝግጅት እናደረገውና

ቬሪየስ ፕሮፌሽናልስ ዶክተርን ቢሆኑ ሎየሮችን ቢሆኑ ምናምን ከዚህ በፊት ላስት የር ስፕሪንግ ሰመስተር አዘጋጅተናል። ማህበሩ በአሁኑ ሰዓት ከመቶ በላይ የሚሆኑ አባላትና በጎ ፈቃደኛ ተሳታፊዎች አሉት። ይሁን እንጂ ማህበሩን ማቋቋምም ሆነ ሌሎች እቅዶችን ማስጌድ ቀላል እንዳልነበረ ወጣቶች ይገልጻሉ። ማህበሩ በአመቱ አጋማሽ ላይ በመመስረቱ የተነሳ ለማህበራት የሚሰጠውን ሙሉ በጀት ባይደርሰውም በተለያዩ መንገዶች ግን ገቢ እንደሚያሰባስቡ የማህበሩ ምክትል

ፕሬዚዳንት እድላዊት ታስረዳለች። አዘጋጅቶት ነበራችሁ እራሳችሁን ስታስተዋውቁ ነበር። እና የተለያዩ የገቢ ማሰባሰቢያዎች እንደምታደርጉ ላይች ችያለው። እንዲሁም ደግሞ ያንን ገቢ ድጋፎች፣ ለተቋማት ድጋፎች ታደርጋላችሁ እና እስቲ ለምን አይነት ተቋማት ነው ድጋፍ የምታደርጉት? ምን ላይ ነው ያላችሁት? እሱን ንገሩ።

መጀመሪያ ስንጀምር ቅድም እንዳልኩት አብዛኛው ፈንድ ሪዞቻችን ብር የማግኛ ምንጫችን አንደኛ ትምህርት ቤታችን ነበረ። ትምህርት ቤታችን ፈንድ የሚሰጠን አለ። ኢቨንት ወጌውነት ዝግጅት ለማድረግ ስናስብ ዝግጅቱ ምንድን ነው ምናምን ብለው ጠይቀው የተወሰነ ብር ይሰጡናል። እሱ ግን ሁሌ እነፍ አይሆንም።

ስለዚህ ከኛም ደግሞ በራሳችን ሄደን ከሬስቶራንቶች ምናምን ዶኔሽን መጠየቅ ጀመረናል። አዲስ ነገር የጀመረነው እዛ ቮለንቲር ማድረግ ነው። የተለያዩ ምንድን ነው እንደ ስራ ነው። ስቴዲየሞች ምናምን የሄደን ኮንሰርት ወይም ደግሞ ፉትባል ሬቨንስና የኢትዮጵያ ፉትቦል ግን የአሜሪካ ፉትቦል ጌም ምናምን ሲኖር

እዛ ሄደን እየሰራን ከስምንት እስከ አስር ሰዓት ሊሆን ይችላል። ስራው ከባድ ነው ግን በደንብ ብር ይሰጡናል። ዋናው ገቢያችን እሱ ነው። የተለያዩ መንበሮችንም እያመጣን ቫለንቲር እንዲያደርጉ ላይ እናበረታታቸዋለን ማህበሩ

በአሁን ሰዓት ሊደግፋቸው ቅድሚያ ከሰጣቸው ፕሮጀክቶች አንዱ በዋሽንግተን ዲሲ እና አካባቢው ያለ በኢትዮጵያን ኮሚኒቲ ሊገነባ የታሰበው የታሪክና የባህል ማዕከል አንዱ ሲሆን በቅርቡ የኢትዮ ኤርትራውያን ሰርግ ባህል የሚያሳይ ለየት ያለ የገቢ ማሰባሰቢያ ድግስ በማዘጋጀት ላይ ይገኛሉ። ሳሮን ኖቨምበር አስራ ስምንት ላይ የኛ ኢትዮጵያን ኤርትራን ስቱደንት አሶሲሽን እና የታውሰን ስቱደንት አሶሲሽን ተገናኝተን ዝግ

ድርጅት ልናደረግ ነው እና ያ ዝግጅት ደግሞ እንደ ሰርግ አይነት አርገን ልንደግስ ነው። ያ ሰርግ ባህላችንን ለማሳየት ሽምግልና ጀምሮ ሾሽላ እንደ ጥሎሽ አይነት የዛን ሾ አርገን ልናዘጋጅ ነው። ረ ጀምረናል። ማህበሩ ሌሎች የተለያዩ ድጋፎችን ለማድረግ ተጨማሪ እቅድ እንዳለው የገለጹት ወጣቶቹ ከዚህ ቀደም ተጀምረው እንደተቋረጡት የኢትዮ ኤርትራውያን

ዩኒቨርሲቲ ተማሪዎች ማህበራት እጣፈንታ እንዳይገጥመውም ተመርቀው ከዩኒቨርሲቲው የሚወጡ ተማሪዎችም የማህበሩ አባል የሚሆኑበትና ድጋፍ ሊያደርጉ የሚችሉበትን መንገድ እያመቻቹ መሆኑን አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዝግጅቶቻችን ቪኦኤ አምሃሪክ ዶት ኮም በተሰኘው ኦፊሳላዊ ገጻችን ላይ ስለሚገኙ

ድረ ገጹን መጎብኘት አትዘንጉ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩ። በቅንብሩ ኤልያስ አስማራ አብሮኝ አምሽቷል። መልካም ምሽት ይሁንላችሁ።